በኢትዮጵያ የፖለቲካ እስረኞች መፈታታቸው የተለያዩ የፖለቲካ ርዕዮተ ዓለም ያላቸው የፖለቲካ ድርጅቶች በነጻነት ሀሳባቸውን ማራመድና በሀገሪቱ መንቀሳቀስ መጀመራቸው የመገናኛ ብዙኃን ነጻነት መንግስት ከዚህ ቀደም ይወቀስባቸው የነበሩና አፋኝ ይባሉ የነበሩ ህጎች ላይ ማሻሻያና ለውጥ መደረጉ በለውጡ የተገኙ ፍሬዎች ቢሆኑም የሰላምና የጸጥታ ጉዳይ ግን አሳሳቢ እየሆነ መምጣቱን ብዙዎች ይናገራሉ። ይህንን ችግር ለመፍታት መንግስት የተለያዩ የሰላምና የጸጥታ ኮንፈረንሶችን በየአካባቢው እያካሄደ ይገኛል። ያም ሆኖ ግን ችግሩን የፈቱት አይመስልም። በተለይም በማህበራዊ መገናኛ ዘዴዎች ጎራ ለይቶ የኛና የነሱ የሚሉ ዝግቦች ከጊዜ ወደ ጊዜ እየተበራከቱ መሄዳቸውም ይነገራል። የዜጎች መፈናቀል፣ ስርዓት አልበኝነትና ህገወጥነትም ከለውጥ ወዲህ በተደጋጋሚ የሚሰሙ ጉዳዮች ሆነዋል። ችግሩን በዘላቂነት ለመፍታት ምን መደረግ አለበት በሚል ዲደብሊዩ ያነጋግራቸው በሰላምና ጸጥታ ጉዳዮች ባለሙያና አማካሪ የሆኑት አቶ ሚናስ ፍስሀ እንደሚሉት ይህ መሰሉ ችግር በለውጥ ሂደት የሚጠበቅ ነው። ችግሩ የሚመነጨውም መንግስት መስራት የሚችልበት አቅምና የህብረተሰቡ ፍላጎት አለመመጣጠን ነው ይላሉ። በየትኛውም በኢትዮጵያ ብቻ ሳይሆን በየትኛውም ቦታ በእነዚህ አይነት ለውጥ ላይ ሲኖር ብዙ ነገሮች ይከሰታሉ። አንዱ ከሚከሰቱበት ነገሮች ውስጥ አንዱ አለመረጋጋት ነው። የተለያዩ ህገወጥ ነገሮች ይንቀሳቀሳሉ። የሰዎች መፈላቀል ሊሆን ይችላል። እሱ እየታየው ኢትዮጵያ ውስጥ የመጀመሪያው ችግር ነው ብዬ የማስበው። ሰው እንግዲህ በነበረው ኤክስፔክቴሽን ሀይ ስለነበረ መንግስት ደግሞ ገና ያሉትን ነገሮች ከስር ከመሰረት እየለወጠ እየመጣ ስለነበረ መንግስት ደሊቨር የሚያደርገው ለህዝቡና ህዝቡ ደግሞ በበለጠ የሚጠብቀው እኩል አልመጣም። ለዚህም መንግስትን ሊያግዙ የሚችሉ የዲሞክራሲ ተቋማትን በሀገሪቱ መገንባት ችግሩን በዘላቂነት ይፈታዋል ባይ ናቸው። የተለያየ ሪፎርሞች ለውጦችም መንግስት እያመጣ ነው። ግን ትልቁ ነገርና በዘላቂነት ሰላም ለማምጣት ሀገር ውስጥ ከተፈለገ እነዚህ የዲሞክራሲ ተቋማት የሚባሉትን እነሱም ቶፕ በሆነ መንገድ መገንባት ነው። ፖሊሲ ሊቀረጽ ይችላል። ግን የተያዙት አቅጣጫዎችና ፖሊሲዎች መሬት ላይ ወርደው የሚሰሩት እነዚህ ዲሞክራሲ ተቋማት የሚባሉት በስነ ስርዓት ተቋቁመው ወደ ስራ የሚገባ አይነት ነገር ከሆነ ነው ለውጥ የሚመጣው። ያንን ደግሞ ለማድረግ እንደኔ እምነት መንግስት የሚቻለውን ነገር እያደረገ ነው። በሀገሪቱ አሁን በተፈጠረው እድል በነፃነት እንዲንቀሳቀሱ የተፈቀደላቸው የሲቪል ማህበረሰብ ድርጅቶችም ህብረተሰቡን ወርደው በማወያየትና ችግሮችን በመለየት ለዘላቂ ሰላም ሊሰሩ ያስፈልጋልም ብለዋል። የሃይማኖት አባቶችና የሀገር ሽማግሌዎችን በአካባቢያቸውና በማህበረሰቡ ዘንድ ያላቸውን ተሰሚነት በመጠቀም ስለ ሰላምና አብሮነት ቢሰብኩ የተሻለ ውጤት ሊገኝ እንደሚችል ባለሙያው አስረድተዋል። ያም ሆኖ ግን በክልሎች መካከል የሚታየው የትብብር መንፈስ መቀዛቀዝና በጥርጣሬ መተያየትም በኢትዮጵያ አሁን እየታየ ላለው የሰላምና የጸጥታ ችግር ሌላው ምክንያት መሆኑ ይነገራል። በቅርቡ የአማራና የትግራይ ክልሎች አንዱ ለአንዱ ያወጡት መግለጫም የዚህ ማሳያ ነው የሚሉ አሉ። ወልቂጤ ዩኒቨርሲቲ የፖለቲካል ሳይንስና የዓለም አቀፍ ግንኙነት መምህር የሆኑት ረዳት ፕሮፌሰር ዳንኤል መኮንን በዚህ ይስማማሉ። እሳቸው እንደሚሉት አብዛኛው ያለመረጋጋት እና የሰላም ችግር የመጣው ሀገሪቱን እየመራ ባለው የኢህአዴግ አባል ድርጅቶች መካከል ስምምነት አለመኖር ነው። ፓርቲዎቹ የሚወክሏቸው ወይም ደግሞ እንወክላለን ብሎ የሚጠሯቸው ኮንስቲትዩንሲዎች አላቸው። ለምሳሌ ህወሀት ትግራይን፣ አማራ ኦዴፓን ኦሮሞ አዴፓን ኦዴፓ ኦሮሞ፣ አዴፓ አማራ፣ ደህዴን ደግሞ እዚህ በውስጥ አለመስማማታቸው ወደ መጡበት ክልል እንዲመለሱ ነው ያደረጋቸውና የበጠላትነት የመፈራረጅ አንደኛው የአንደኛው እንትን አለመውሰድና የነዚህ ፓርቲዎች ደጋፊዎች ደግሞ ፌስቡክ ላይ የሚያደርጉት ነገር ሀገሪቷን ወደ አለመረጋጋት ውስጥ የከተታት ይመስላል። ይሁንና ችግሩ የተለያዩ መፍትሄዎች ቢኖሩትም በዋናነት ግን መፍትሄው ፖለቲካዊ ነው ይላሉ። ዛሬ እንደ ትላንትና አይደለም፣ አዲስ ወቅት ነው። ስለዚህ ከአዲስ ወቅት ጋር በሚሄድ መልኩ ኢህአዲግ መተማመኑን፣ በመካከላቸው ያለውን መተማመን በጊዜ ፈጥተው፣ ምክንያቱም ሀገር ነው ሀገር ነው እያስተዳደሩ ያሉትና፣ የኢህአዲግ አባል ድርጅቶች በመካከላቸው ያለውን መጠራጠር፣ አለመተማመን በፍጥነት ፈጥተው ይህንን ለውጥ በጋራ መምራት አለባቸው ብዬ አስባለሁ። ዛሬ እንደ ትላንትና አይደል። ትላንትና በነበራቸው ዲሞክራቲክ ሴንትራሊዝም ሁሉን ነገር ደብቀን ሁሉን ነገር እንትን ብለን አይችሉም።